SBS Radio. አገር እንዴት ሰነበተች? ቀደም ሲል ዩኒቨርሲቲዎች በኮሮና ቫይረስ ምክንያት ከስድስት ወራት ማቋረጥ በኋላ ትምህርት ለመጀመር እያደረጉት ስላለው ቅድመ ዝግጅት የዩኒቨርሲቲ ፕሬዚዳንቶቹን ዝግጁ ሆነው እየጠበቁ ስለመሆኑ የነገሩንን አስደምጠናል። በኢትዮጵያ የሚገኙ ዩኒቨርሲቲዎች ከኮሮና ቫይረስ በመለስ በየጊዜው በብሔርና በፖለቲካ አመለካከት ልዩነት የተነሳ ግጭቶች ሲነሱባቸው እንደከረሙ የሚታወስ ነው። በዚህም የተነሳ የአካልና የስነ ልቦና ጉዳት ከመድረሱ በላይ የተማሪዎች ህይወትም ጠፍቷል። ብዙ የዩኒቨርሲቲዎቹ ንብረትም ወድሟል። የኮሮና ቫይረስ መማር ማስተማሩን እንዳያቃውሰው ዝግጅት አድርገናል ያሉት የአዲስ አበባ ዩኒቨርሲቲ፣ የጅማ ዩኒቨርሲቲና የጎንደር ዩኒቨርሲቲ ግጭቶች እንዳይነሱ ወይም ደግሞ ቢነሱ ጉዳት ሳያስከትሉ መቆጣጠር እንዲቻል ያደረጉት ዝግጅት አለ ወይ ሲል ኤስቢኤስ አማርኛ ፕሬዚዳንቶቹን ጠይቋል። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት ተቀጻጻደ ወይ ይሄንን ብለዋል። በኋላ አመት በቁልፍ ስጋት የያዘው የጸጥታ ጉዳይ ነው። ባለፈው አመት የነበረው የጸጥታ ጉዳይ ከዛም በፊት የነበሩ አመታት የነበሩ ስጋቶች አሉ። እነዚህን ስጋቶች ግምት ውስጥ ያስገባ ሆፕሌ ወይም ሊሆኑ የሚችሉ ችግሮች ሊከሰቱ የሚችሉ ችግሮች ምንድን ናቸው? ለምሳሌ የአመቱ ምርጫ የሚካሄድበት ነው። የተለያዩ የጸጥታ ስጋቶች አሉበት ነው። እና ይህንን ታሳቢ ያደረገ ልዩ እቅድ አዘጋጅተናል። በዚህ ይህንን ልዩ እቅድ የተለያዩ የጸጥታ እዚ ጊዜ በተለያየ ዘተሲዳፈር ሰዎች በዛራ ያዘጋጁት ነው። የዛራ ያደረግ ነው። ይህንን ልዩ ቅርት በማድረግ የተለያዩ ኮሚቴዎች ተቋቁመዋል። በከተማ ደረጃ የከተማ አስተዳደራችን ከንቲባ የሚመሩት ሰላማዊ መማር ማስተማር ጥምር ኮሚቴ አለ። በአባት ለሕዝብና የሕዝብ ሰላምና ደህንነት መምሪያ ያለበት የፖሊስ መምሪያ ኃላፊ ያለበት የዩኒቨርሲቲያችን ግቢዎች አካባቢ ያሉ ፖሊስ ጣቢያ ኃላፊዎች እና መሰል የጸጥታ አካላት የተሳተፉበት ጥምር ኮሚቴ አለ። ይሄ ኮሚቴ የመከላከልም ችግር ሲከሰትም ደግሞ ገምግሞ የማስተካከልም ስራ ይሰራል። ከዚህ በተጨማሪ ደግሞ በዩኒቨርሲቲ ደረጃ የጸጥታ ኮሚቴ አለን። የሚታወቀው ባለፈው አመት ከችግር ከተከሰተ ጀምሮ በዩኒቨርሲቲ ውስጥ የክልል ፖሊሶች አሉ፣ የክልሉ አድማጭተና አሉ የዩኒቨርሲቲ ደግሞ የጥበቃና ደህንነት ክፍል አለ። እነዚህ በጋራ ሆነው የሚሰሩበት ከስጋት አኳያ ከጸጥታ አኳያ ቀድሞው የሚሰሯቸው ስራዎች የመከላከል ስራዎች አሉ እና እሱም ኮሚቴ ብዙ ስራ እየሰራ ነው። ቅዱንም የጋራ አድርገዋል። ስለዚህ በዛ መሰረትም እየሰራን እንደሆነ እንዲታወቅ ነው። ከዛ በተጨማሪ ህዝቡ በተለይ ደግሞ የጎንደርና አካባቢው ዩኒቨርሲቲው ያለው ፋይዳ ያውቃል። ዩኒቨርሲቲው ለአካባቢ ያለው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጠቀሜታ ያለውን ፋይዳ ያውቃል። በተለይ ደግሞ በስራ ፈጠራ በማህበረሰብ አገልግሎት ዩኒቨርሲቲያችን በብዙ ቦታዎች ተደራሽም ስለሆነ ህዝቡ የእኔ ብሎ ተቋሙን የመያዝ የመጠበቅ እና ህዝቡ ለተቋማችን ደጀን መሆኑ በራሱ አንድ ትልቅ ነገር ነው እና ከተለያዩ የማህበረሰብ ክፍሎች ጋርም ከወጣቶችም፣ ከአገር ሽማግሎችም፣ ከሃይማኖት አባቶችም በተለይ በእስልምናውም በክርስትናውም የተለያዩ ሃይማኖት አባቶች በቅርበት እንሰራለን እና እነዚህም አመቱ የሚጠይቀው ልዩ ልብረት እንደሆነ በተለም ም ከጸጥታና ከበሽታው አኳያ ግንዛቤ ይዘው ነው እንግዲህ እየሰራ ነው የሚገኘው። ጅማ ዩኒቨርሲቲ ባለፈው አመት ግጭት ተነስቶባቸው ከነበሩ ዩኒቨርሲቲዎች አንዱ ነው። ኮሮናን እየተከላከሉ ትምህርት ለማስጀመር እንደተዘጋጁት ሁሉ ግጭት ለመከላከልና ሰላማዊ መማር ማስተማር ለማስፈን ዝግጅት አድርገናል ሲሉ ዶክተር ጀማል አባፊጣ የጅማ ዩኒቨርሲቲ ፕሬዚዳንት አረጋግጠዋል። ያልከው የሰላማዊ መማር ማስተማር ችግር በተለይ ከቅርብ ጊዜ ወዲህ በዩኒቨርሲቲዎች በጣም እየሰፋ እየከፋ የሄደበት ሁኔታ ነው። አማ ብዙ ቻሌንጅ ውስጥ ብዙ ችግሮች ውስጥ ነው ያለት ነው። በተለይ ጅማ ዩኒቨርሲቲ በዚህ ውስጥ በጣም ትልቅ አደጋ የተጋረጠበትና ይሄ ችግር በሰፊው የተከሰተበት ሁኔታ ነበር። ይሄንን ችግር መፍትሄ በመስጠት ችግሩን ለመቅረፍ ብዙ ኢንተርቬንሽኖች ሲካሄዱ ነበር፣ በዩኒቨርሲቲውም በሌሎች ባለድርሻ አካላትም ከሌሎች የኢትዮጵያ አካላት ጋርም በመቀናጀት በከተማው በዞኑ ካሉ አስተዳደር እና ባለድርሻ አካላት ጋርም በመቀናጀት ከፌደራል መንግስትም ጋር በተለይ ከታይናነት ምርት ሚኒስቴር ጋርም ብዙ ቅንጅታዊ ስራዎች ይሰሩ ነበር። አብዛኛው የሰላማዊና ማረፍ ማስተማር ጥቶች ውጭ በሆኑ ወይም ቁጥጥር ውጭ በሆኑ ጉዳዮች ነው የሚከሰቱት። እንደ ድሮው ሩቲን የሆኑ የምግብ አገልግሎት የንጽህና፣ የውሃ፣ የሌላ የግብአት አገልግሎት ጋር የተያዙ ብዙም አይነትም እንደ ሹ ሆነ አይቀርቡም። ድሮ ያ ነበር፣ ከዚህ በፊት የተለመደው እና እዚህ ላይ እንግዲህ አምና ከነበረው የተሳ ችግር አንጻር ብዙ ስራዎች ሰጠናል። ከዛም ልምዶች የተቀሰሙ ልምዶ አሉ። የተማርንባቸው ሂደቶች አሉ። የተለያዩ ኢንተርቬንሽኖች ተሰርተዋል። የተለያዩ መመሪያዎች ወጥተዋል። ከዛ አተገባበርም እንደ ይነቱ በተቋሚ ደግሞ በራሳችን ለመቅረፍ ከሄድንበት ሂደት ብዙ የተማርናቸው ነገሮች አሉ። እነሱ አጠናክሮ የመቀጠል ነው አንዱ ስራችን። ከዛም ከተለያዩ የጸጥታ አካላት ጋር ሲሰሩ የነበሩ ቅንጅታዊ ስራዎችን አጠናክሮ መቀጠል አስፈላጊነት የተሰመረበት ነው። ይህንም ውይይቶች እየተካሄዱ ነው። ከአካባቢ አርቶ ሀገር አካላት ጋር ከሌሎች ባለድርሻ አካላት ጋር ከሃይማኖት አባቶች ከሀገር ሽማግሌዎች ከአባገዳዎች ከተለያዩ አደረጃጀቶች ጋርም በመሆን ተማሪዎችን ከመቀበል አንስቶ በቆይታቸው ወቅት ኮቪድን እየተከላከሉ እየተከላከለ ይህንንም እንደዚህ በሆነ አሳታፊ በሆነ መልኩ ተቀናቸው የመስራት ስራዎችም አጠናክረን የምንቀብል ይሆናል። ተማሪዎች በግልም በወልም ለሚወስኑት ለሚያደርጉት ነገር ሁሉ የሚያመጋግኑ ለመጡለት ወይም ለመጡበት አላማ ቅድሚያ የሚሰጡና እና አይደራድሩ እንዲሆኑ የተለያዩ የግንዛቤ ማስጨበጫ ስራዎች በጣም ስነሱ እንዲህ የሚያደርግ

በቀና በኮቪድ ምክንያት ያጣረግ ነው እና እነዛ ከተሰራ ናቸው። አንድ ጠንካራ ስራ ለዶክተሮች አና ሀፍትና ቁጥጥር እንዲደረግ ተማሪ ከዶርሙ ወደ ሌላ አካባቢ ሄዶ እንዳያድር የማድረግ ወይም ከዶርም ዶርም የሚዘዋሉ ተማሪዎችን ውጤት ለማድረግ ይህ እንግዲህ የመማር ማስተማሩ ሂደት ላይ ደግሞ ከላይብረሪ ከማን ጋር የሚገናኙ ነገሮች እንዳሉ ሆነው ማለት ነው። ጥብቅ የማደሪያ ቦታ ዲስፕሊን ኢንፎርስ የማድረግ ነው። እንግዲህ ሌላው ብዙ ተማሪዎች አሁን ሲመሩ ኮቪድ አለ። የተለያዩ የፖለቲካ አመለካከቶችን ተማሪዎች ላይ የመጣ ስ የግርግር ሌሎች የማነሳሳት ነገር ይኖራል። ኢኮኖሚክ ችግር ይኖራል። ሳይኮሎጂካል እንትን ይኖራል። ጫና ይኖራል። ለስድስት ወር ስራ ፈጥተው ሲቀመጡ በተወሰነ ደረጃ ኢንጌጅ አድርገናቸዋል። በትምህርትም ከሩቅ በሩቅ በሚደረግ ኦንላይን ትምህርቶች በተወሰነ ደረጃ ኢንጌጅ የተደረጉበት ነገር እንዳለ ቢሆንም ሳይኮሎጂካል ብዙ ጫና ደርሶባቸው ነው የሚመጡ ይህንን ከወዲሁ የመረዳት የዩኒቨርስቲው ኮሚዩኒቲ እዚህ ላይ እንዴት ሆኖ ተሳትፎ ሁሉም ሚና አለኝ ብሎ ጥበቃ አላለመት አንስቶ እስከ ምግብ ቤት ዶርሚተሪ ቁጥጥር እስከ ዩኒቨርስቲው ፕሬዚደንት ድረስ ሁሉም የተማሪዎችን ችግር የመረዳት ችግራቸውን የመፍታት ማስ ካውንስሊንግ ጋይዳንስ የመስጠት እንዲሁም ተማሪዎችን ኢንጌጅ የማድረግ ግዴታቸውን የማሳወቅ ያንን ሲተላለፉ የሚኖረውን ማስረዳትና ኢንፎርስመንት uh, enforcement of ዲስፕሊን ሜዠርን እንደሚኖር የማሳወጥ ይህንም በትክክል ተከታትሎ የማስፈጸም ስራ በሰፊው ዝግጅት ተደርጓል። አምና የወጣ የዲስፕሊን መመሪያ አለ። እነዛም በአጭር ጽሁፍ ግልጽ በሆነ መልኩ ያው በፎረም ተዘጋጅቶ የሚያውቁበት እያንዳንዱ ዲፓርትመንት ኃላፊ የትምህርት ኃላፊ ተማሪዎቹን እንዴትና የሚያደርግበት ግዴታቸውን፣ መብታቸውን የሚያሳውቅበት ከዛም በተጨማሪ በዌብሳይት በሌሎች ኮሚኒኬሽን ዘዴዎች ዶርሚተሪያቸውን ጭምር በላይ እስከመለጠፍ የሚደርሱ የማሳወቅ የግንዛቤ የማስጨበቅ ስራዎችና ግዴታን ባይወጡ ቢተላለፉ ጥፋት ቢያጠፉ ምን አይነት ጥፋት ምን አይነት እርምጃ እንደሚያስፍትም የማሳወቅና ይህንንም በትክክል የመተግበር ከዚህም በተጨማሪ የሳይንስና ከፍተኛ ትምህርት ሚኒስቴር የሚወጡ መመሪያዎች ትግበራንም አጠናክሮ የመቀጠል የሌሎች አካላጊሰ አካላቶችን ክብብርም ክትክልና ድጋፍም በተለይ የስራ አመራር ቦልባር ጋር በቅርበት የመስራት እና እነዚህ ችግሮች ከመከሰታቸው በፊት የሚጀምሩ ሲከሰቱ በዛኋላ መስ የመውሰድ ማንኮት አይነት መሰራርም ለመጠቀም ዩኒቨርሲታዊ ስራ እንደሚያስፈልግ ታምኖበት እየተካሄደ ነው። ሆ እነዚህ ስራዎች በመስራት ሰላማዊ መማር ማስተማር በዩኒቨርሲቲያችን ውስጥ እንዲረጋገጥ ሰፊ ስራዎች እየሰሩ ወደፊት ተማሪዎች ከተቀበልን በኋላ ደግሞ ተጠናክረው የሚቀጥሉ የሚሆናል ማለት ነው። ከሌሎች ዩኒቨርስቲዎች ሲነጻጸር ትምህርት እስከሚቋረጥበት በነበረው የ2012 ዓ ም የትምህርት ዘመን አዲስ አበባ ዩኒቨርሲቲ የተማሪዎች ግጭት እንዳልነበር የገለጹት የዩኒቨርሲቲው ፕሬዝደንት ፕሮፌሰር ጣሰው ወልደሃና አሁን በዚህ መልሶ ቅበላ ወቅትም ግጭት እንዳያጋጥም ቅድመ ዝግጅት መደረጉን ተናግረዋል። እንደሚታወቀው ባለፈው ዓመት በብዙ ዩኒቨርሲቲዎች የመማር ማስተማሩ በሰላም ምክንያቱም ብዙ ተግዳሮቶች ገጥሞታል። በአዲስ አበባ ዩኒቨርሲቲ ያንን ነገር ተወጥተናል። ሙሉ በሙሉ ትምህርት ሳይቋረጥ ነው የኮቪድ ሰዓት መጥቶ በኮቪድ ሰዓት የቅድመ ተማሪዎችን ወደ ቤታቸው የሸኝ ነው እና ዘንድሮም ቢሆን ልክ ባለፈው ዓመት እንዳደረግነው በሰላም እንዲማሩ የምርምርና የመማር ማስተማሩ በሰላም እንዲወድ በሰላም በኩል ያለውንም ዝግጅት ልክ በተለመደው መልኩ አድርገናል። የጸጥታ ግብረ ኃይል አለ በፕሬዚዳንቱ የሚመራ እንዲሁም በየኮሌጁም እንደዚህ ይህንን ሰላሙን የሚከታተላለን እና ተማሪዎች ሲመጡ ወደ ስራቸው መማርና ማስተማር ነው እና በአጠቃላይ አዲስ አበባ ዩኒቨርሲቲ ውስጥ የፖለቲካ እንቅስቃሴ ማድረግ በጣም የተከለከለ ነው። መርህ ደረጃም ከሁሉም አካላት ጋር ተግባብተናል። ብዙ የፖለቲካ ፓርቲ አባላት የሚገኙበት ዩኒቨርሲቲ ነው። ፖለቲካ ለምርምር ካልሆነ በስተቀር የአንድን የፖለቲካ ድርጅት አቋም ለማስተላለፍ ዩኒቨርሲቲው እዛ ውስጥ አይሳተፍም። ገለልተኛ ገለልተኛው ነው ነው የሚሄደው። በዚህ ይህንን አጠናክረን ተማሪዎች ህብረት አላቸው፣ የሰላም ኮሚቴዎች አሉ እና እነዚህን በማንቀሳቀስ ለሰላም ጥንቅ የሚሆኑ ካሉም አስቀድመን ኢንፎርሜሽን በመሰብሰብ ሰላሙ እንዲፈጠር ጥሩ ሁኔታ ፈጥረናል። እና በዛ በኩል የሚፈጠር ያለ ችግር እስካሁን የታየን ችግር የለም። ለኤስቢኤስ አማርኛ ልትጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።